k Eswis Amarinia Amarinya Garden Notes Brooktawit w Australii w yeah, Melbourne ነዋሪ አንቺ የምትታወቂበት ሙያ የአትክልተኛነት ወይም ጋርድነር የሚባለው ሙያ ነው እና እንደሚታወቀው ወቅቱ የክረምት ወቅት ነው ብዙ አትክልቶች የሚተከሉበት ወቅት ነው እና ወደዛ ከመሄዳችን በፊት ግን ለምን አትክልተኛ መሆን መረጥሽ እንዴትስ ወደዚህ አይነት ሙያ ለመሄድ ወደድሽ ከልምድሽ ብንነሳ በጣም አመሰግናለሁ ስለጋበሱኝ አትክልት እንድወድ አስተዋጽኦ በህይወቴ ላይ ያደረገችው ታላቅ እህቴ ነው ምንትዋብ መስን ትባላለች የቤት ስሟ ደግሞ ሚሚ ነው እንዲሁም አያቴም ቤት ውስጥ ትናንሽ ሀርቦችን ትተክል ነበረ እንደ ቃሪያ ምናምን የመሳሰለ እህቴ ግን አበቦች ነበር የምትተክለው ቆስጣ ምናምንም ትተክላለች ኤቭሪ ዊንተር መጽሐፍ በማንበብ እና አትክልት በመትከል ታሳልፋለች እና እኔም ደግሞ እንደ ታናሽ እህት ከስር ከስር አብረት ሞክር ነበረ እሷ አገር ለቃ ስትሄድ ኮምፕሊት የእሷን ቦታ ነበር የወሰድኩት ያው ግቢያችን ውስጥ በየጊዜው ተክል ነበረ እና አሁን እዚህ መጥቼ በፖትም ቢሆን ሁል ጊዜ አትክልቶች የመትከል ሆቢ ነው ማለት ነው ነገር ግን እንዲህ በስፋት አልተክልም ነበረ ያው ልጄ ብዙ አትክልት ያበላሽብኝ ስለነበረ አልተክልም ነበረ አሁን እያደገ ስለሄደ ወደ አትክልቱ ሞር ፎከስ ማድረግ ጀምሬያለሁ። እንግዲህ እንደሚታወቀው አሁን ያለንበት ወቅት የክረምት ወቅት ነው ለአትክልት መትከያ ጥሩ ጊዜ ይመስላልና ይህ ወቅት ለየትኛው አይነት አትክልቶች ነው ምቹ የሚሆነው ምን አይነት አትክልቶች ነው መተከል ያለባቸው በዚህ ወቅት ያው እንደምታውቂው ብዙ ሰው በጣም ሰፊ ግቢ አለው እዚህ አውስትራሊያ ውስጥ እና ከልጆች የተረፈች ከመጫወቻ ዳርዳር ላይ ቤክ ጋርድኒንግ እየሰሩ ጓደኞች የሚተክላሉ እዛ ላይ እንደ ስፒናች እንደ ኬል፣ ካሮት፣ ህርቦች ሞስትሊ ህርቦች። ምክንያቱም ርቦች አይተሽ ከሆነ በጣም ውድ ናቸው። በቤት ውስጥ በመትከል እንትን ማለት ትችያለሽ። ቲማቲምም ይተከላል። ቲማቲም በእርግጥ በሞቃታማ ጊዜ ነው። ጎመን የመሳሰሉትን፣ ሰላጣ፣ ፓርስሊ በመትከል ክረምት አሁን ሌት ክረምት ላይ ነን። በጣም ፐርፌክት ታይም ነው ምክንያቱም የዝናቡንም ውሃ ያገኛሉ። ከዛ ፀሐይ ሲወጣ ስፕሪንግ ደግሞ በጣም ሀይለኛ ፀሐይ ስላልሆነ ለስለስ ያለ ስለሆነ አትክልቶቹም ቤቢ ነው የሚሆኑት አሁን የተተከሉት ስለዚህ ሀይለኛ ሙቀት ስለማያገኙ ሀይለኛ ሰመር ስለማይሆን ከፊታችን ቆንጆ እያደጉ ነው የሚሄዱት እና ሌት ዊንተር ላይ የሚተከል ተክል ዝናብ ዝናቡ ያገኛል ዊች ኢዝ በጣም ፐርፌክት ለአትክልቶች እንዲሁም ደግሞ ለስለስ ያለ ፀሐይ፣ አፈሩ ደግሞ ኦረዲ ለም ሆኗል፣ ክረምቱን ዝናብ በጣም አግኝቷል። እና በጣም ለመትከል አመቺ ነው ማለት ነው ሲዝኑ ስፔሻሊ፣ የጓሮ አትክልቶች እንደ ካሮት፣ ሽንኩርት ቃሪያም የመሳሰሉትን በአሁኑ ሰዓት የሚተከሉ ጥሩ ውጤት ያመጣሉ ማለት ነው። የጓሮ አትክልትን በቀላሉ በግቢያችን ውስጥም በበረንዳችን ላይ ወይ በግድግዳችን ላይ ለማብቀል ምን ምን ነገሮች ያስፈልጋሉ? አትክልት እንደኛ ናቸው እንደ ሰው ማለት ናቸው። እነሱም ሊቪንግ ቲንግስ ነው የሚባሉት። እኛ ውሃ እንደሚያስፈልገን ውሃ ያስፈልጋቸዋል። ኒውትሪሽን ያስፈልጋቸዋል። ፀሐይ ብርሃን ያስፈልጋቸዋል። እነዚህ በጣም ቤዚክ ናቸው። እንዲሁም ግን ፈርቲላይዘር በጣም ኢምፖርታንት ነው። ምክንያቱም ዛሬ በዚህ ዓመት የተከልሸው አትክልት አፈር ውስጥ ያለውን ኒውትሪሽን ወስዷል፣ ተመግቧል ማለት ነው እና ኔክስት የር በዛው አፈር መትከል የለብሽ ማይትሽ ከሆነ ሀገራችንም ገበሬዎች ፈርቲላይዘር ሰብስሳይድ ማዳበሪያ ማዳበሪያ በጣም ኢምፖርታንት ነው። እኔ ግን ማዳበሪያ ስፔሻሊ እኛ በጣም ብዙ ቬጅ ይሄ አትክልትና የሙዝ ልጣጭ ስለምንጥል ኦርጋኒክ የሆነ ምክንያቱም ቆሻሻችን በብዛት የሚጣሉ አይደሉ የሽንኩርት ልጣጭ፣ የካሮት ልጣጭ ምናምን እነሱ ራሳቸው እዛ አፈሩ ላይ በማድረግ በጣም ለአፈሩ ኒውትሪሽን ያገኛሉ ማለት ነው። አፈሩ ይዳብራል። ትስባሽ ወይም ኮምፖስት እንደሚባለው ማለት ነው። ኦፍኮርስ የሚሸጥ አለ፣ ብዙ አይነት አሉ። ግን ከዛ ባሻገር ሞር ኦርጋኒክ የሆኑ ነገሮች እንድታገኝ ምክንያቱም እቤትሽ በየቀኑ የምትጢው ነው፣ እና ያ በጣም ኢምፖርታንት በጣም ጠቃሚ ነው። ሌላው ለአትክልት በጣም አስፈላጊ ቦታው ማወቅ ነው። አሁን ለምሳሌ እህል እንደ ሰላጣ ተክልሽ ፀሐይ፣ በጣም የሚያጋለጥ ቦታ ካደረግሹ አቅም የለውም። እና ለአትክልት የምተኪበት ቦታ የጠዋት ፀሐይ ለስለስ ያለ ውሃ፣ በየጊዜው ውሃ ማጠጣት አለብን። አፈሮችን ቼክ ማድረግ አለብን። እዚህ ሀገር ደግሞ አፈሩ ሞር የተጎዳ ነው፣ እንደ ኢትዮጵያ አይደለም። አፈሩን ኒውትሪሽን በጣም ይፈልጋል። ማዳበሪያ፣ እንዲሁም የፀሐይ ብርሃን እነዚህ በጣም ጠቃሚ ናቸው። ቀደም ሲል እንደጠቀስሽው እንግዲህ የጓሮ አትክልቶችን ከልጅነትሽ ጀምሮ ስትተክሊ፣ ስትንከባከቢ ነው እየኖርሽው። በተለይ ደግሞ እዚህ አውስትራሊያ ምንም እንኳን የምትኖሪበት ቦታ በአፓርትመንት ላይ በጠባብ ቦታ ላይ ቢሆንም ባለሽ ቦታ ላይ የጓሮ አትክልቶችን አበቦችን በመትከል በመንከባከብ ለራስሽም እየተጠቀምሽ ለሌሎችም የተረፍሽበት ሁኔታ ላይ ነው ያለሹ። በአንጻሩ ደግሞ ቦታውም ሰፊ ቦታም ኖሯቸው አትክልትን ለመትከል ፍላጎትም የሌላቸው ወይም ደግሞ ጊዜም የለንም ብለው የሚሉ ብዙ ሰዎች ይኖራሉና አንቺ ያየሹ የተለየ ጠቀሜታ ሌሎች ደግሞ ያላዩት ጠቀሜታ ምንድን ነው? የጓሮ አትክልቶችን መትከል፣ አበባዎችን መትከል፣ ግቢን ማስዋብ ጠቀሜታው ምንድን ነው? ከምርታቸው ከምንጠቀምበት ባሻገር ለአይምሯችን ለዓይናችን፣ ለሕሊናችን የሚሰጠው ጠቀሜታ ምንድን ነው? አትክልት ጠቀሜታቸው በጣም ብዙ ነው። ለምሳሌ ያህል ከጠዋት ከእንቅልፋችን ተነስተን ቡና እንጠጣለን፣ ቁርስ እንበላለን። እያንዳንዱ ከአትክልት የምናገኘው ነው። ስጋ እንኳን በሬው የበላውን አትክልት ነው ስጋ የምንመገበው። የሰው ልጅ ካላትክልት መኖር አይችልም። እሱን ተነፍተሽ የምንተነፍሰውን ኦክሲጅን የሚሰጡን አትክልቶች ናቸው እና መትከል አንዳንድ ሰው አይወድም ምናም የሚባለውን ነገር እኔ አሁን እሰማለሁ። ካለማወቅ የተነሳ ነው። በጣም ቤዚክ አትክልት አልወድም ካልሽ ምንም ነገር መውደድ አትጅም ማለት ነው። መትከል አልወድም ልክ ነው። ሆቢሽ ላይሆን ይችላል። ምክንያቱም በጣም ሪስፖንሲብሊቲ ይፈልጋል። እንደ ህጻን ልጅ ነው። አትክልት በየጊዜው ቼክ አድርጉኝ የሚል ነገር ነው። ግን ጥቅማቸው ይሄ ነው ይሄ ነው ተብሎ አይዘረዘረም። ከምንተነፍሰው አየር፣ ከምንመገበው፣ ከምንጠጣው እያንዳንዱ ነገር እስከምንለብሰው ልብስ አትክልት ላይ መሰረተ ነው ህይወታችን። ለአእምሮአችን የሚሰጠን ለእይታ የሚሰጠው የትኛው አትክልት ነው? በቃ የእግዚአብሔርን ስራ ተፈጥሮን የምታደንቂበት ነው። ምንም ዲኮር ቢደረግ አበባን ቤዝ ዶን አበባ የሆነ ነገር ነው። ያለ አትክልት ምንም ላይፍ የለም። ለአይንሽም፣ ለሜንታል ሄልዛችን በጣም ካልም ነው የሚያደርገው። አይተሽ ከሆነ አስተውለሽ ከሆነ ኮቪድን የሚያክል ነገር መጣ ሲባል ሰው መሸሸግ ያደረገው ነርሰሪ እና የአትክልት ገበያ ነበረ። በጣም ሀይ የሆነው እና ያ ምንድን ነው? ምን ያህል የሰው ልጅ ከአትክልት ጋር ያለው ኮኔክሽን፣ ከተፈጥሮ ጋር ያለው ኮኔክሽን ጊዜ ስላላገኘ ነው ወደ አትክልት እንትን ያላለው እና ከቤት አትወጡ፣ አትነካኩ፣ እንዲህ ትሞታላችሁ ተብሎ የሰው ልጅ ግን አትክልት ይገዛ ነበረ። እኔ በጣም ባኒንግ ስለሚሄድ አይ ነበረ እና ያው ስታቲክሱንም አይ ትችያለሽ። በቃ ለካ ህይወት አትክልት ነው። ይሄ የቤት አትክልት አየር ያጸዳልናል ቤታችንን እና የሰው ልጅ ህይወቱ ከአትክልት ጋር በጣም የተጣበቀ ለእይታ ደግሞ በጣም የሚገርም። ትንሿ ፕላንት በአቅሟ ደስ የምትል ዩኒክ የሆነች አበባ ትሰጥሻለች እና ሌላው የሚያድግ ነገር ነው። አትክልትን በጣም ደስ የሚልሽ ሰው እንኳን ጊፍት ሰጥቶሽ በስቶልሽ አድጎልሽ፣ እንደተንከባከብሽ ሪስፖንድ የሚያደርግ የሚበዛ ነው የሚያድግ ነው። ዋንስ ከገባሽበት ደግሞ ነገርሽ ሁሉ አትክልት ነው የሚሆነው እና አሁን እንዲያውም ታንክስቱ ኮቪድ ሁላችንም ለአትክልት ያለን አመለካከት ተቀይሯል። እና እኔ ራሱ ጓደኞች አሉኝ በአንቺ ተነሳ አትክልት ወደደ ምን ይልኛል። በጣም ደስ ይላል አትክልት ስንሰጣጣው ቦንድ ይኖር ማሻሻል ፎቶ አንስተ ይልኩልኛል ሊገዙኝ ሰዎች ቶፒክሽ ይቀየራል። ለሜንታል ሂልዝ ካልም ያደርጋል፣ ሪላክስ ያደርጋል። ቆንጆ ፈርኒቸር እንኳን ገዝተሽ ከጎኑ አትክልት ስታረጊ ቤትሽን በጣም ይቀይረዋል። እዚህ አውስትራሊያ ውስጥ በርካታ የአትክልት መሸጫ ቦታዎች አሉ፣ በየቤታቸው የሚሰሩ ሰዎች አሉና። አንቺ በአሁን ሰዓት ይሄንን በስራ ደረጃ ነው የያዝሽው ወይስ ትርፍ ጊዜን የማሳልፍበት ብለሽ ነው የያዝሽው? እና ምን ይመስላል ገበያ ውስጥ ያለው ሁኔታ ምን ይመስላል? አሁን ዝም ብዬ እንዲሁ ለጓደኞቼ ምናምን እንትን እላለሁ። ለወደፊት ግን የሚጀምር ሬስቶራንት አለ ፉድ ስክሬ ውስጥ ነው። የቬጋን ሬስቶራንት ነው እና ሲጀምር አሁን በኮቪድ ምክንያት ነው ያልተከፈተው። አትክልቶችን እዛ እንደምሸጥ ተነጋግረናል። እና ያው እስካሁን ድረስ ቦታ ስላልነበረኝ መግዛት የሚፈልጉ ሰዎች ያው በኮቪድም ምክንያት ያው እንደምታየው ነው፣ ኦንና ኦፍ ነው መምጣት አልቻሉም። እሸጥ አለሁኝ እኔም ራሱ ተማሪ ነኝ ባይዘወ ብዙ አይነት ቫራይቲ ነው ያለው አትክልትና፣ ይሞቱብኛል እንደ ካተርፒለር ምናምን አይነቶች ቻሌንጅ አለ። ነፍሳቶቹ ውሃ ስታበይ እሺ አዎ ውሃ ስታበይ እሺ ምናምን እንደሷል እና አሁን እያወቅኳቸው ነው እና በጣም ብዙ ስለሆኑ የሆኑ የተወሰኑ ላይ ፎከስ አድርጌ ሬስቶራንት ውስጥ የማስቀመጥ እንትን አለ ያንን ሬስቶራንት ቬጋን ሬስቶራንት ነው አሁን ደግሞ እንደምታየ ሰው ወደ ቬጋን ኮንቨርስ እያደረገ ነው ላትክልት ያለው አመለካከት እየተቀየረ ነው እና ስራዋን አልለቃትም ግን ኢትስ ፓርታይም ፓርታይም ስራ ነው የሚሆነው የክረምቱ መጠናቀቂያ ጊዜያቶች ላይ ያለነው ነው። መጪው የጸደይ ወቅት ነው። ብዙዎች አውስትራሊያ ውስጥ ተመጣጣኝ የሆነ ቦታ ይኖራቸዋል በግቢያቸው ውስጥ። የአንቺ ምክርሽ ምን ይመስላል? ከአትክልት ጋር በተመለከተ ምን መደረግ አለበት? ምን ያደርጉ ብለሽ የምታስተላልፊላቸው መልእክት አለ? እኔ ምክሬ ተመጣጣኝ ሳይሆን እኔ በጣም አፓርታማ ላይ የምኖረው ነው። በጣም ብዙ አትክልት ተክያለሁ። የኔ ኦቨር ነው ኦልሞስት ቤቱ አይመስልም እና ግቢ ያላቸው ሰዎች ግን ባክቶ ኔቸር ነው የምለው፣ ምክንያቱም አዲስ አበባ እኮ በክረምትና የማይተከልበት ቤት የለም። እኛ ስናድግ ይተከላል። ግቢያችን ውስጥ ሁለት ሶስትም በቆሎ፣ የሆነ ትናንሽ ቃሪያ ቃሪያ፣ ጎመን፣ ቁስጣ ይተከላል። ከርቦች፣ በሶ ብላ፣ ጌሾ፣ ዳማከሴ አለ እና እኔ ብቻ አይደሉም ይሄ በዚህ ያደኩት ብዙ እኔ ሰፈሬ እያንዳንዱ ግቢ አለ እና እንደ ናና፣ እንደ ጤና አዳም ያሉ ነገሮች፣ አፈር እስካለሽ ድረስ፣ ግቢ እስካለሽ ድረስ መግዛት የለብንም። አንደኛ ራስሽ ያሳደግሽ ነው። ሌላው ደግሞ ልጆች ላይ ትልቅ ተጽዕኖ ታሳድሪያለሽ። ምክንያቱም ልጆች አሁን እንደምታየው ሞር፣ እንግዲህ ሁሉ ነገር ወደ ቴክኖሎጂ ይሄዷል እና በቤት ውስጥ ማሳደግ እንደምትችና እንጌጅ እንዲያደርጉ ሌላው አትክልት በጣም ደስ የሚለው በጣም ኢንጌጅ ታደርጊያለሽ። ትንከባከቢያለሽ ጊዜሽን እና ሁሉንም ያው የሚወድ የማይወድ የለም። ቢዚ ስለሆነን ነው እንጂ መውደድ አለብን። ፓርት ኦፍ አወር ላይፍ ነው። ፕላን ቦታው ካለ ፍላጎቱ ስለምንመገበው። የአይኖ ታይም ኮንስሚንግ ነው፣ ትዕግስትሽን ያስጨርሳል። ግን ይቺ አሁን ያለንባት ታይም በጣም ጥሩ ጊዜ ናት። ክረምቷ ሳታልቅ አንዳንድ ትንንሽ አርብ በመትከል መጀመር ይቻላል። እንግዲህ ለወደፊት አትክልቶች የምዛ ሬስቶራንት የአበሻ ሬስቶራንት ነው፣ ነገር ግን ቬጋን ብቻ ነው። እዛ ስከፍት እዛ መታችሁ ትግዙኝ እላለሁ። ሌላው ዩቲዩብ አለኝ ሚሚግሪን ሜልበርን የሚል እዛ ላይ አንዳንድ መለቀውን ቪዲዮ ይችላሉ መከታተል ለሚፈልግ ሰው ፌስቡክ አለኝ ይሄ ነው። ሌላው በቃ ሁሉም ሰው አትክልት በመጠኑ ቢተክል ና እንደ ሆቢ ቢያደርገው ደስ ይለኛል። ብሩክታዊት መስፍን በሜልበርን የአትክልት ባለሙያ ወይም አትክልተኛ ስለነበረን ቆይታ እናመሰግናለን። ሰላምን የማመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ ማድመጥ ይሻሉ በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ